ሰላም ለናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬውን ምሽት ስርጭት የምንጀምረው በቅርቡ በተሰማሩባቸው የተለያዩ ሙያዎች ለኢትዮጵያውያን ብሎም ለአፍሪካውያን መልካም አሻራ የተው ግለሰቦችን እየመረጠ የሚያከብረውን ኢምፓክት አዋርድ የሽልማት ስነ ስርዓትን የተመለከተውን ዘገባ በማሰማት ይሆናል። አብራችን ቆዩ። በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ስነ ስርዓት ነው። በርከት ያሉ ትውልደ ኢትዮጵያውያን የአፍሪካ ማኅበረሰብ አባላትና አሜሪካውያን የታደሙበት የዘንድሮው ሥነ ሥርዓት የተካሄደው በኒው ካርልተን ከተማ ነበረ። ይህንን የሽልማትና የዕውቅና መድረክ ያሰናደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው። የኢምፓክት አዋርድ በሕይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት፣ የምናወድስበት፣ የምንዘክርበት ዝግጅት ነው። ዋናኛው ዓላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም። በሕይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆነን ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁል ጊዜ በየዓመቱ የምናካሄደው የግራንድ አፍሪካን ራን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን ያደረገ ምንድን ነው? ኖቫ ኮኔክሽን ሲቋቋም እንደ ለትርፍ ያልተቋቋመ ድርጅት ሶስት አላማዎችን አንግቦ ነው የተነሳው። የመጀመሪያው የእኛን ወገኖች ማህበረሰባችንን የብሔራዊ እሴታችን የሆነ አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለን ድርሻ ለማበርከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆነው የእኛን ወገኖች በሶስት መስክ አስተዋጽኦ ያረጉ ሰዎችን የምንዘክርበት ነው። ዘንድሮ ላይ ከራሳቸው አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሃን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ስራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የሥራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆኗል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግሥት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ሥራዎችን ለመስራት ስላላት የመጪ ዘመን ዕቅድ ቀጣዩን ብላናለች። የሕይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር ከእኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት ይህ ጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለእኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡ ነው የተመለስኩት። ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጌያለሁ። በእርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም እንደምታውቀው ቁት ፊልም ንግድም ነው። የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው። በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ የኪነጥበብ ወዳጆችን መልካም ምላሽ ያገኘው የረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልቶን አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል። ሽልማት ኃላፊነት መስራት ነውና እግዚአብሔር ሀገራችንን ሰላም ካደረገን ተባብረን አፍሪካንም ኢትዮጵያንም ትልቅ እናረጋታለን መልሰን ቦታ ሀገርን የሚወድ ሰው ህዝብ ይወዳል። ሀገር ሰው ነው። ስለዚህ በፍቅር ተባብረን አንድ ከሆነም አፍሪካችንን እናሳድጋለን የምንወዳት ኢትዮጵያችንን የምንፈልግበት ቦታ እናደርሳታለን። ደርሳታለን በቀርብ ጊዜ እኛ በሙያ ጓደኞች ስም በጣም ትልቅ ራይ ሰንቀናል እና ዶክተር ይህንን እውን ታደርጋለን ብዬ ከእኛ ጋር አብረ በመስራት እነዚህ የሁላቸውም እጅግ በጣም ተስፋለን እና እግዚአብሔር ያክብራችሁ። ከልብ እናመሰግናለን። ሌላው የዘንድሮ ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው። ቀነኒሳ ሽልማቱ ስለፈጠረበት ስሜት ይህንም ብሎናል። እንግዲህ ያው ጥሩ ለሰሩት እንደዚህ እውቅና ስትሰጥ ሌሎችን ደግሞ ወጣቶችን በማበረታታትና ወደፊት ትልቅ ደረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነው እና ያው እውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉት እንደዚህ በአካል ተገናኝቶ ተቀራርቦ እንደዚህ ይህንን ትኩረት ሰጥቶ ይህ ፕሮግራም ማዘጋጀታቸው ይህንን እውቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብ ደረጃ ያው ኢትዮጵያኖች እንዲሰባሰቡ፣ እንዲተሳሰቡ፣ እንዲከባበሩ እንዲፈቃቀሩ የሚያደርግ ፕሮግራም ነው እና ከዛ አንጻር በጣም ደስ ብሎ ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። ለዘንድሮ ተሸላሚዎች ሽልማቱን ከሰጡ ተጋባዥ እንግዶች መካከል አንዱ ዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ በዋዜማው የተካሄደው የታላቅ ሩጫ በዲሲን ጨምሮ መሰል ዝግጅቶች በውጭ ሀገራት የሚኖሩ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር ለማዳበር እንደሚያግዝ ይናገራሉ። ይሄ ጠቀሜታው ዲያስፖራው ያለውን ከሀገሩ ጋር ያለውን ቁርኝት በከፍተኛ ደረጃ ያሳድጋል። የኢትዮጵያ ባህል ለምሳሌ አርቲስቶች ስላሉ ጥሩ ድራማ ሲሪየስ የሰሩ አርቲስቶች ስለነበሩ እነሱንም በአካል አግኝተው ይተዋወቃል። ምንም እንኳ ዲያስፖራ ሆኖ ትውልድ ኢትዮጵያውያን ቢሆኑ ያው ከሀገር ቤት ተለይተው እዚህ ያሉ ስለሆነ ወደ ሀገር ቤት ያለውን እንቅስቃሴ ያለውን እድገት በተለያየ መልኩ በአትሌቲክሱ በአርት ዙሪያ ያለውን ስለሚያሳይ ከሀገር ጋር ያለውን ቁርኝት የበለጠ እንዲጠናከር ያደርገዋል እና ጠቃሚ ነው ማለት ነው። በሽልማትና እውቅናው ሥነ ሥርዓት ላይ የተገኙት የኒው ካሮልተን ከንቲባ ፈሌሽያ ኤኔምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉናል እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማ የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን እወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ሕይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ሊያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይህንን ሽልማት በተወሰነ መልኩ ዓለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል። የዘንድሮ ኢምፓክት አዋርድ እውን እንዲሆን ከትውልደ ኢትዮጵያውያን ዘርፈ ብዙ ድጋፍ እንደተደረገ ከአዘጋጆቹ ሰምተናል። ድጋፋቸው ለቸሩትም በዕለቱ እውቅና ተሰጥቷል። ዝግጅቱ የተካሄደበት ሜትሮፖይንት የተሰኘው ሆቴል ባለቤት የሆኑት ዶክተር ባደግ በቀለ መሰል ዝግጅቶች ያላቸው ፋይዳና ለምን ሊደገፉም እንደሚገባ ቀጥለውም ብለዋል። የምንኖርበት ዓለም የመያያዝ ወይም የኔትወርክ ዓለም ነው። ስንያያዝና አብረን ስንዘራ ስንሰራ ልናደርጋቸው የምንችላቸው ነገሮች ድንበርና ዳርቻ የለውም እና እኛም በዚህ እንዲህ ባለ ሁኔታ እንዲህ ትልልቅ ነገር ለሰሩ ወገኖቻችን እኛም የዚህ ተባባሪ ሆነን በዚህ ነገር ላይ መሳተፋችንና አስተዋጽኦ ማድረጋችን ለእኛ ኩራት ይሰማናል። ከጅማሬውም በትክክል አደራጅተን ትልቅ ነገር ማድረግ ስላልቻለን እንጂ ትልቅ ነገር ማድረግ ግን አቅቶን አይደለም። ስለዚህ እንግዲህ በዚህ በግሌም ሆነ በምችላቸው እንደገና ደግሞ ከማውቃቸውም ኔትወርኮች ጋር ተባብረንም ቢሆን ሰፋና ተለቅ ያሉ እንደዚህም ከዚህም የበለጡ ተለቅ ያሉ ነገሮችን ለማድረግ ነው የማስበው። በርካታ ታዋቂ ኢትዮጵያውያን በታደሙበት በዚህ ዝግጅት ላይ በኢትዮጵያ አትሌቲክስ ታሪክ ውስጥ የላቀ ስም ያላቸው ከዋክብትን ለማግኘት እድሉንም አግኝተናል። ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት፣ የኦሎምፒክ ባለድል አትሌት ደራርቱ ቱሉ እንጀምር። እንዲህ የታላቁ አፍሪካ ሩጫ አዘጋጆች በየመቱ ታዋቂ ኢትዮጵያውያን በተለያየ ዘርፍ ያሉትን እውቅና ይሰጣሉና፣ ስለዚህ ይሄ ትልቅ የመበረታታና ትልቅ ዝግጅት ነው። ምክንያቱም እንግዲህ አስተዋጽኦ ለሀገር አስተዋጽኦ ያደረገ ሰው ደግሞ አስታውሰው እንደዚህ አይነት እውቅና ስሰጥ በጣም ደስ ይላልና፣ በጣም ቆንጆ ነው። ደስ ይላል። ሁሉም በየዘርፉ እንግዲህ ያለውን አስተዋጽኦ ማበርከት አለበት ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ እንግዲህ ኢቬንቶች ይጀምራሉ፣ አንዳንድ ጉዳዮች ይጀምራሉ፣ ተጀምረው ቀጣይነት ይኖራቸው ይቀራሉ። ታላቁ የአፍሪካ ሩጫ እንግዲህ ከአንድ ካየን ደግሞ አዘጋጆቹ ካየ ካየን ጠንካሮች ናቸው። ስራውን ከአመት ወደ አመት እያሳደጉ ነው ያሉትና ሌሎችም ደግሞ ባለድርሻ አካላት ከነሱ ጋር የሚሰሩት ስፖንሰሮችም፣ ሌሎች ባለድርሻ አካላትም ሌሎች ደግሞ እንደዚህ የትውልድ ኢትዮጵያኖች ይሄንን ኢቨንት የሚደግፉ እየደገፉ ናቸውና ከአመት ወደ አመት እያደገ ነው የመጣውና ስለዚህ ሁሉም በየፊናው ማበርከት ያለበትን አስተዋጽኦ ካበረከተ ይሄ ኢቨንት እያደገ ይመጣልና ታላቅነቱም ከአመት ወደ አመት ይያ ታላቅ ይመጣል ስለሆነ እኛም እንግዲህ በየዓመቱ እዚህ የምንገኘው ለዚህ ነው። ይሄ ነገር ይሄ ታላቁ የአፍሪካ ሩጫ ትልቁ ሆኖ ዘርፈ ብዙ ስራዎችን እንዲሰራ ነው። በምሽቱ ስለተካሄደው የሽልማትና የውቅና መርሃ ግብር እርባና እንዲሁም በተያያዥ ጉዳዮች ላይ ሀሳባቸውን እንዲሰጡን ከጠየቅናቸው መካከል የአትላንታ ኦሎምፒክ የማራቶን ባለድል አትሌት ፋጡማ ሮባ፣ የሲድኒ ኦሎምፒክ የ5000 ሜትር የወርቅ ሜዳሊያ አሸናፊ ሚሊዮን ወልድና የዓለም የቤት ውስጥ ቻምፒዮን ሽፕን ጨምሮ የበርካታ የመካከለኛ ርቀት ሩጫዎች አሸናፊ የሆነችው አትሌት ቁጥር ዱለቻን በዝግጅቱ ላይ አግኝተን ጥቂት ተጫውተናል። በጣም ደስ ይላል። ያው እኛ ስንሮጥ ከኛ ጋር ስንሮጥ ያው ስናሸንፍ የሚደሰቱና ስንሸነፍ ደግሞ ከኛ ጋር የሚያዝን ህዝባችን ጋር በማሳለፋችን በጣም ደስ ይለናል። የበርካታ ወጣቶች በአትሌቲክስ መስኩስ መሳተፍ የሚፈልጉ ወጣቶች አሉ። ሩጫ ብልሃቱን በማስተማር ረገድስ ምን አስባቸዋል? አዎ ያው እንግዲህ ውጫ ያው የግልም ጥረትም ነው የሚያስፈልገው። ለዚህ ደግሞ ተሰብስቦ ወይ ደግሞ አቅም የሌላቸው ልጆች ካሉ ከክፍለ ሀገር ከምንም ከምንም ተሰብስቦ ካምፕ ተደርጎላቸው ጥሩ ትሬኒንጋቸውን የሚቀጥሉ ብዬ ነው የሚያስበው። ይህ እንደዚህ በቀላሉ የሚቀር ውድድር አይደለም። በጣም በትልቁ ተዘጋጅቶ ታዋቂ ሰዎችንም አዘጋጅቶ የሆነ ትልቅ ሽልማት ነገር አዘጋጅቶ እንኳን እኛ አይደለንም ሀገራት አፍሪካኖችም ይሳተፋሉ። ኬንያዎችም ሆኑ ሌሎች ሌሎችም ሁሉም የሚሳተፍበት መሆን ነው ያለበት። በእንደዚህ አይነት ሆኖ መቅረት ያለበትም ትልቅ ውድድር ነው። ትልቅ ዝግጅት ነው የሚደረገው። እኔ መበርታት ነው ያለበት። ለምከርሞ ለምቀጥሎ ራሱ የሆነ ሽልማት በደረጃ ከአንድ እስከ ሶስት እንኳን ቢሆን አዘጋጅቶ ሁሉ ታዋቂ ታዋቂ ሁሉ እንዲሳተፉ ማድረግ ነው ብዬ ነው የማስበው። ነ በትናንትና ውድድር ሶስተኛ ነው የወጣሽው። ድካሙ አልመጣም ወይ? እንዴት ነው ይሄንን ብቃት ዳግም ልትመልሽ ይቻልሽው? እኔ እንዲያውም አልሰራውም እንጂ ቢሰራ ኖሮ በጣም ቀላል ነው። ኮርሱ በጣም ደስ ይላል። መወዳደሪያ ቦታ በጣም ደስ የሚል ነው። እኔ በጣም እኔ ለእኔ ብዙም አልከበደኝም። ያለመዘጋጀቴ ነው ያለመስራቴ ነው እንጂ ከዚህ የበለጠ ይሮጣል። ውስጤ ደስተኛ ነኝ በጣም እንግዲህ ሲጀመር ጀምሮ ከመስራቹ አብረ አንዱ ነኝ እስካሁን ድረስ አለውኝ ዝግጅቱ ላይ እስካሁን። ዝግጅቱ ደግሞ ያው አመት በአመት እያደገ ነው። አሁን ያለበት ደረጃ ያው እንዳያችሁት በአንድ ጊዜ ፈጣን እድገት ያሳየ ነው እና ይሄ ደግሞ እዚህ ላሉት ለሚሮጡትም፣ ሀገራችን ኢትዮጵያ ላሉትም በጠቅላላ ታዳጊ ለሩጫ የሚፈልጉ ሩጫን የሚወዱ ለእነሱ ትልቅ ማበረታሻና ማነሳሻ ነው። እንግዲህ አንድ የሰማነው ነገር አለ። አንተና በዚህ በስፖርቱ ዘርፍ ትልቅ ታሪክ ያስመዘግባችሁ ሌሎች አትሌቶች ሰብሰብ ብላችሁ ወጣቶች ወደ አትሌቲክሱ የሚመጡበትን አካዳሚ ያቋቋማችሁ እንደሆነ ተሰምቷል። ቱ ታውዘንድ ሚሊዮን በራሴ ስም ነው እያቋቋምኩት። ያን ደግሞ ያሰብኩት ምክንያቱም እዚህ ያሉት የትውልድ ኢትዮጵያኖች ልጆች ሩጫ ደግሞ የምትታወቁ ሀገራችን በሩጫ ነው። ስለዚህ ያንን ደግሞ እዚህ ላሉት ለማስተማር በተለይ ለእኛ ማህበረሰብ ያንን ለማስተማር ስራይን በዛ ጋር የሆነ ስለሆነ ሞር ደግሞ እነሱ ላይ ለማሳለፍ ስለታሰበ ነው። ተስፋ ያላቸው ልጆች ሳየ ሆይ እንዴ በጣም አለ ልጆች በአሁኑ ሰዓት ከያዝካቸው ከአስር ዓመት በላይ በተለይ የሆኑ በዚህ ሰዓት ሩጫ ላይ እንዲወዱት የሚደረግ ስፖርት አለ። ስለዚህ ከዛ አይወጡም። ያው እንግዲህ መጨረሻ ላይ ደግሞ ስኮላር ወደ ካሌጅ ሃይስኩል ላይ እዚህ ሀገር ከኮሌጅ ነው እንደምታውቀው ወደ ናሽናል ቲም የሚሄዱት ከዚህ ዝግጅት ካረጉ ያንን የማይሳተፉበት ደግሞ ምንም ምክንያት የለም። ዘገባችንን የምንቋጨው ይህን የመሰለው የእውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልደ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ በሚሰጡን ሀሳብ ነው። ሁላችንም ምሳሌ ያስፈልገናል። እኔ በስፖርት ነው ለምሳሌ ትምህርቴን የቀጠልኩት፣ እና ሰዎች በስፖርት እስከ ዶክተራል ዲግሪ ጠናለን ብለ ይጠይቃሉ። ምናልባት መሰራት እንደሚችል በተለያዩ መስኮች ታሳያለ። ቴክስቡክ፣ በመጽሐፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ለማሳየት ጥረት ታደርጋለ። እና አሁ እንደዚህ መስራት ይቻላል የሚል ስሜት ይፈጠራል እና እዚህም ያገር ያሉ የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አርአያ እንደሆኗቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክረው እንዲሰሩ የሚያዩት ሰው ራ የሚያደርጉትን ሰው እንዲኖራቸው ያስችለዋል እና በዛ ምክንያት ነው። ያንና ያንንም ነው እንዲማሩ የሚጠብቀው። የዘንድሮው ኢምፓክት አዋርድ ለሦስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን፣ አትሌት ደራርቱ ቱሉ፣ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ሽልማት ተበርክቶላቸዋል። ወደ ቀጣዩ ጉዳያችን ከመሻገራችን በፊት የሙዚቃ አፍታን እንውሰድ። ዛሬ ከአፍሪካ ድንቅ ሙዚቀኞች መካከል አንዱ የሆነውን እስማኤሉን ጋብዛችኋለን። ታጀቡን። የሙዚቃው ርዕስ ነው ታጀቡን። ታጀቦን Tu, puy amar, mala y calá. he chico, danos One. Wow. ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ሳምራ ሌዘር የዛሬ አስር ዓመት ገደማ ኢትዮጵያ ውስጥ የተቋቋመ የቆዳ አልባሳት ማምረሻ ድርጅት ነው በሰሜን አሜሪካና አውሮፓ እውቅ የፋሽን ትሬቶች ላይ በቀረቡ ምርቶቹ መልካም ምላሽ እያገኘ የሚገኘው ድርጅት መስራች ሳምራዊት መርሴ ናት። ይህ አልባሳት ንድፍ ባለሙያ የሆነችው ሳምራዊት በተለይ በፋሽን ኢንዱስትሪ ውስጥ ለመሳተፍ ለሚሹ ወጣቶች የሚሆኑ ቁም ነገሮችን ልታጋራ እንፈቅዳለች። ሙሉን ቆይታ እናሰማችው። ስሜ ሳምራዊት መርሴ ይባላል። ለማስተዋውቀው የኛ ብራንድ የሆነው ሳምራ ሌደር የሚባል ብራንድ ነው። የቆዳ ውጤቶች ናቸው። ኢንተርናሽናል ብራንድ የሆነ ነው። እሱን ይዤ የመጣሁት የቆዳ ምርቶች በተለይ በአለም ገበያ በማስታወቅ ረገድ የእናንተ ስም ደጋግሞ እየመጣ ነው። እዚህ ደረጃ ላይ እንዴት ልደርሱ ቻላችሁ? ይህንንስ ዘርፍ በልዩነት ለምን መረጥ ሽው በመጀመሪያ ደረጃ የመረጥኩበት ምክንያት ከልጅነት ጀምሮ ዲዛይኒንግ ስለምወድ ከ9 ከ10 አመት ጀምሮ በላስቲክ ስራ ስለነበረ ቦርሳ ዳት ወዝ ማይ ፓሽን እሱ መጀመሪያው ነው። ግን ሁልጊዜ በምናምናለው ያለው በምሰራው ነገር ላይ ኤክሰል ማድረግ ማለት የምሰራውን ነገር መጀመሪያም ስጀምር ኢንተርናሽናል ብራንድ ይሆናል ከኢትዮጵያ ለአለም የሚሆን ብራንድ ብዬ ነው የጀመርኩት። እና እማምነው ነገር ምንድን ነው፣ በጣም ብዙ አይነት ፕሮዳክቶች አሉም፣ በጣም ብዙ ሪሶርስ አለን። ግን ኢንተርናሽናል ማርኬት ውስጥ ለመግባት ኢንተርናሽናል ማርኬቱ ከኛ ዲማንድ የሚያደርገውን ነገር ኳሊፋይ አድርገን ኮምፒት ማድረግ አለብን። ምክንያቱም የዓለም አቀፍ ገበያ ውስጥ በምንም ነገር ማርኬት ሸሩ ኦልሞስት የለንም ማለት ትችላለህ። ናት ኦንሊ በሌዘር ግን በብዙ ነገሮች ላይ። ለምን ደግሞ ስትል፣ ምንም ይሄ የእድል ጉዳይ አይደለም። ቫሊዩ አድ ማድረግ አለብን። መስራት ያለብን ነገር መስራት አለብን። ሁል ጊዜ ቦክስ ውስጥ ነው የምናስበው። ስራችንን ካየሁ ዊየር ኦል ኢን ቦክስ። ግን ከሱ ወጥተን ለኢንተርናሽናል ማርኬቱ ኮምፒት እንዴት እናደርጋለን ብለን ማሰብ አለብን። እና እኔም በራሴ በራሳችን ብራንድ ማምነው ምንድን ነው ቫሊዩ አድ በማድረግ ነው እና ምንም ምክንያት አይኖርም ያንን ማርኬት ሰብረን ለመግባት። ኦፍኮርስ ስትራግል ያስደርገሃል፣ የስ በደንብ ስትራግል ያስደርጋል። ግን አይ ቲንክ ሁሉም ነገር እንደዛ ስለሆነ ያው ነው መንገዱ። ስትራግል አድርገን ግን ኢንተርናሽናል ማርኬቱን መስበር እንችላለን። በምንም ዘርፍ ናት ኦንሊ በሌዘር ዘርፍ፣ በሁሉም ዘርፍ ቫሊው አድ ማድረግ እኛ ጋር በጣም በብዙ ነገሮች ላይ ተ ከሆነ ሮ ማቴሪያሉ ቤስት የሆነ ሮ ማቴሪያል አለን፣ ግን ቫሊው አድ አድርገን ኢንተርናሽናል ማርኬት እንዴት እንገባለን ው በሁሉም ዘርፍ ናት ኦንሊ በሌዘር በፋብሪክም በቡናም በጫማም ብትን ቫሊው አድ አድርገን ብራንድ አድርገን ኢንተርናሽናል ማርኬት ውስጥ ብሬክ አድርገን መግባት አለብን። የግድ የሆነ ሰንበዲ መጥቶ የእኛን ዋጋ ሴት አድርጎት የእኛን ነገር ሰርቶት ሳይሆን እኛ ራሳችን መስራት አለብን ብዬ አምናለው። በቅርቡ የተለያዩ ዓለም አቀፍ በፋሽኑ ዓለም ውስጥ ታዋቂ የሆኑ ሰዎች ከሚሳተፉባቸው መድረኮች መካከል አንዱ በሆነው የኒውዮርክ የፋሽን ሳምንት ውስጥ የእናንተ ተቋም ተሳታፊ እንደነበረ ሰምቻ አለው። በዛ ያገኘሽው ልምድ ምን ይመስላል? በጣም ጥሩ ቆይታ ነበረ። ሁልጊዜ የተለያየ ቦታ ላይ የማየው ነገር አለ። ምንድነው አንድ የማየው ነገር እኛ በደንብ ሪሶርስ አለን ሪሶርሳችን አልተጠቀምንበትም። ይሄ ሁሌ የማየው ነገር ነው። ሌላው ግን እንደ ኢትዮጵያ በአጠቃላይ ደግሞ እንደ አፍሪካ የኛ በተለይ በፋሽን ኢንዱስትሪው አሁን ፋሽኑን ማውራል ናት ኦንሊ ዘ ሌደር፣ ግን ይሄ እኛ የምንሰራው የባህሉንም ምኑን ብታየው ኢትስ ፍሬሽ ቴስት ለአለም አቀፉ የፋሽን ኢንዱስትሪ ኢትስ ፍሬሽ ቴስት። ስለዚህ በደንብ ማርኬት አለ በደንብ ሰፊ ማርኬት አለ። እንዴት እያልተጠቀምን እንደሆነ ግን ሁል ጊዜ ያለሁኝ ማለት መጠቀም የምንችለውን ማርኬት እየተጠቀምን አይደለም። በማንም እንትን ሳይሆን በራሳችን ድክመት ነው ብዬ አስባለሁኝ እና አይ ቲንክ መንግስትም በደንብ ትኩረት ሰጥቶት ቢሰራ አንደኛ በብዙ መንገድ ነው ለሀገር የሚጠቅመውና ብዙ ነገር መስራት እንችላለን ብዬ አስባለሁ። የማየው ነገር ይሄንን ነው። ክፍተቱን የአለም ፋሽን ትሬንዱም የት ሄዷል? ምንድን ነው አሁን ዲማንድ የሚያደርገው? ሁል ጊዜ አያለሁም። በዚህ በፋሽን ኢንዱስትሪ ውስጥ መሳተፍ የሚፈልጉ በርካታ ወጣቶች አሉ። በተለይ በፋሽኑ ዓለም ከፍተኛ ውድድር ያለበት ትልቅ ዘርፍ ከመሆኑ ጋር በተገናኘ ወጣቶች ለዚህ ኢንዱስትሪ ለሚፈልገው ውድድር በምን ደረጃ ነው ራሳቸውን ማዘጋጀት የሚችሉ? አይ ቲንክ መጀመሪያ ማንም ሰው ወጣቶች ብቻ ሳይሆን ሰው በራሱ ዲሲፕሊን ሊኖረው ይገባል እንደገና ደግሞ ራዕይ ሊኖረን ይገባል የምንሰራውን ነገር ራዕይ ከሌለን ያንን የምንወልደው ነገር አይኖረም ልክ አንድ ሴት እርጉዝ ስትሆን ማለት ነው እርጉዝ ስትሆን ልጇን እንደምትንከባከበው እስከምትወልድ ድረስ ሴም ቲንግ ራዕይ ያለውም ሰው ያለህን ራዕይ ተንከባክበ ነው የምታሳድገው የምትወልደው እንደዛ የምታደርገው ና ፋሽን ዲዛይነር መሆን የሚፈልግ ሰው መጀመሪያ ያ ውስጥ ውስጥ አለ ወይ ነው። ካለ ተንከባክቦ ማሳደግ አለበት። ለዛ ደግሞ ዲሲፕሊን ያስፈልጋል። በጣም ብዙ ላይክ ሌላ ጊዜህን በጣም ይጠይቃል። በዛ ላይ ደግሞ በተለይ ኢትዮጵያ ውስጥ ስንሆን እናቀዋለን። በተለይ ለሴቶች ደግሞ የምነግረው ነገር ምንድነው ብዙ ነገሮቹ ኖ ነው የሚሉት። ላይክ ሲትዌሽኑ ብዙ ነገሩ ነው ነው የሚለው ና ያንን ሰብሮ መውጣት ነው የሚለውና ለሰው ሁሉ ግን የምለው ነገር ምንድን ነው? እኛ አንችልም ካለ ማንም እንድንሰራ አያደርገንም። እንችላለን ካለን ደግሞ ምንም አውትሳይድ ፋክተር ሊያስቆመን አይችልም እና ጀስት ኪፕ ኦን ጎይንግ ምንም ሁሉም መንገዱ ሁሉ ለስላሳ ነው ወይ? ውይ አይደለም። ብዙ ጊዜዎችን አስለቅሰውኛል። ብዙ ጊዜ ላይክ ብዙ ሌሊቶችን ሳልተኛ ድር ያለው ግን ኢትስ ወርዚት ሁልጊዜ ስራው ይከፍላል። ይሄን ነው የምለው። ዛሬ የተገናኘ ነው ሜዲን ኢትዮጵያ በተባለው የንግድ ትርኢት ላይ ነው እዚህ ሰሜን አሜሪካ ላይ በተካሄደ ነው። እንደዚህ ያለው መድረክ መዘጋጀቱ ኢትዮጵያ ውስጥ በተለያዩ ዘርፎች ውስጥ ስኬትን እያስመዘግባቸው ያላቸው ሰዎችንና እዚህ ያለውን ትውልድ ኢትዮጵያዊ በማገናኘት በማስተባበር ደረጃ ምን አይነት ፋይዳ ይኖረዋል ብለሽ ታስቢያለሽ? በጣም ትልቅ ፋይዳ ነው ያለው አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያው ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል ይህንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበረ። እነሱም በጣም ነው ኢምፕረስድ የሆኑት ያንን ማየታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለውን ነገር ና ቱሳም ኤክስተንት በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸውን ነገርም ትንሽ ይቀይራል ብዬ አስባለሁ። በአጠቃላይ አንቺ ከተሰማራሽበት ሙያ አንጻር ይህንን ዝግጅት ከሚከታተሉ ወጣቶች ጋር በተገናኘ ማስተላለፍ የምትፈልጊ መልእክት ካለ እሱ ልቀበል። ማስተላለፍ የምፈልገው ነገር ምንድን ነው? አሁን በጣም ብዙ ጊዜ የማየው በተለይ አሁን አሁን ሪሰንትሊ ያለው የብሶ ሜንታሊቲ እኛ ሀገር ኢትዮጵያ ውስጥ ሾርት ካት ነው። ቶሎ አንድ ነገር ላይ መድረስ፣ ቶሎ አቺቭ ማድረግ፣ ቶሎ ሀብታም መሆን፣ ቶሎ የሆነ ነገር አይ ቲንክ ሀብታም የሚለውን ራሱ ፕሮፐርሊ ዲፋይን ማድረግ ቢገባንም ግን ራአይ ላይ ሰው መጀመሪያ ምን መስራት ትፈልጋለሁ ምንድነው መወደው ብሎ በዛ በሚፈልገው ነገር ላይ ለሚመጣው ላይክ ጥሩ ያልሆኑ ነገሮች መዘጋጀት አለበት። ሰክሪፋይስ ማድረግ አለበት። ዲሲፕሊን ያስፈልጋል። የትም ፍጪ ዱቄቱን አምጪ የሚባል አባባል አለ። ኤቭሪቲንግ ኢዝ ናት አባውት መኒ ማለት ሁሉ ነገር ገንዘብ እስካገኘው አይባልም ማለት። እንደዚህ ስንሆን በቃ ምንም ሌገሲ ሳይኖረን ምንም የምንተው ምንም ማሻራ ሳይኖረን ዝም ለን እናልፋለን ማለት ነው። ግን ሁሉም ሰው የሚወደውን ነገር ውስጤ ራእይ ነው ለሚለው ነገር ዋጋ ሊከፍል ቢችል ብዙ ውጤታማ ነገሮችን እናያለን ብያምናለሁ። እጅግ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮችና ተመልካቾች ስም በጣም አመሰግናለሁ። መልካም እድል ግጠመሽ በቀሪ ዘመንም። አመሰግናለሁ ስለሰጠኝ በምሽቱ የያዝንላችሁ መሰናዶዎች እየተጠናቀቁ ነው። የምንሰነባበተው ቆየት ካሉት የዳሎል ባንድ ሙዚቃዎች መካከል አንዱንም በመጋበዝ ነው። የሙዚቃው መጠሪያ ሰላም ነው። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። ሰላም ቆዩልን።